የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ።

በኪረሙ ወረዳ ጥቃት ሰባት ሰዎች መገደላቸው ተነግሯል። በአርባ ምንጭ ዙሪያ ወረዳ ደግሞ ሰዎች ያለ ሕግ እየታሰሩ መሆናቸው ሪፖርት ደርሶናል። እነዚህንና ሌሎችም የአገር ውስጥና የውጭ አገር ዘገባዎችን ይዘን መጥተናል። ሐሙስ ሰኔ 6 2016 ዓ ም ክብራትና ክብራን ሳስተናግዳቸው የማመሻው እንግዲህ ወሌ ነኝ። ለዓለም ዜናው አስማማ የነው በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ ነች።

ስርጭቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኤንች ካም እንዲሁም በፌስቡክ አት ቪኤ ኒውስ ላይ እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እየጋበስ አሁን በቅድሚያ ወደ ዓለም ዜናው። ሰላም፣ ጤና ይስትልን። አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ አስማማየነው ነኝ

ወደ መጀመሪያው ዜና ሳልፍ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ዛሬ ሐሙስ በጣሊያን አፑሊያ ከተማ ከቡድ ሰባት አባል አገሮች ጋር ጉባኤ ላይ ናቸው። በኢንዱስትሪ የበለጸጉ አገሮች መሪዎቹ አውሮፓና መካከለኛው ምስራቅ ውስጥ ጦርነቶች እየተካሄዱ ባሉበት በአሁኑ ወቅት ያለውን የዓለም የጸጥታ ጉዳይ ላይ ይወያያሉ። ዩናይትድ ስቴትስ እና የቻይና ፍክክርም የጉባኤው ትኩረት እንደሚሆን ተመላክቷል። መሪዎቹ ጉባኤውን የሚያካሄዱት ቅንጡ ቦርጎ ኢኛትዚያ

መዝናኛ ሲደርሱም የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ተቀብለዋቸዋል። አክራሪ ቀኝ ክንፍ የሜሎኒ ፓርቲ ባለፈው ሳምንት መጨረሻ በተካሄደው የአውሮፓ ፓርላማ ምርጫ 29 ከመቶ ድምፅ ያገኘ ሲሆን ጠንከር ያለ ድጋፍ አግኝተው የወጡ ብቸኛዋ የዋና ምዕራብ አውሮፓ ሀገር መሪም አድርጓቸዋል። ባይደን በሌላ በኩል በድጋሚ ለመመረጥ የሪፐብሊካን ፓርቲው እጩ እንደሚሆኑ ከሚጠበቁት ከቀድሞው ፕሬዚዳንት ዶናልድ ትራምፕ ጋር ብርቱ ፉክክር ላይ ሲሆኑ፣ በግልም አስቸጋሪ ጉዳይ ገጥሟቸዋል።

በጣሊያኑ ጉባኤ ላይ ለመገኘት ከመነሳታቸው በአንድ ቀን ቀደም ብሎ ማክሰኞ ዕለት ልጃቸው ሀንተር ባይደን የሱስ አስያዥ ቁስ ሱሰኛ ሆነው ሳለ መሳሪያ በመግዛት ወንጀል ክስ ጥፋተኛ ተብሏል። ያም ሆኖ ባይደን መሪዎቹን ለዩክሬን 50 ቢሊዮን ዶላር ብድር እንዲሰጣት ለማግባባት ተስፋ በማድረግ ወደ ጉባኤው ተጉዘዋል። የቻይናን ኤሌክትሪክ መኪናዎች ጨምሮ በስትራቴጂያዊ የአረንጓዴ ቴክኖሎጂ አቅም ጉዳዮች ከስምምነት እንደሚደረግም ተስፋ አድርገው ተጉዟል።

የአውሮፓ ሕብረት ባይደን ጣሊያን ከመግባታቸው በአንድ ቀን ቀደም ብሎ በቻይና የኤሌክትሪክ መኪናዎች ላይ ቀረጥ በመጣል እንደሚደግፋቸው ፍንጭም ሰጥቷል። ባይደን በተጨማሪም አፍሪካ ላይ ሟለነዋይ የመመደብ ዓለም አቀፍ ልማትና የአየር ንብረት ጉዳዮችን ቁልፍ አጀንዳዎቹ ላደረገው የጆርጂያ ሜሎኒ አስተዳደር ፖሊሲ ድጋፋቸውን ገልጸዋል። በጉዳዮቹ ላይ በዛሬው የጉባኤው መክፈቻ ላይ ውይይት የተደረገበት ሲሆን በማስከተል የጋዛና የዩክሬን ጦርነቶች ላይም ተወያይተዋል።

ቀኝ አክራሪዋ የጣሊያን ፖለቲከኛ ሜሎኒ አፍሪካውያን ፍልሰተኞች በሜዲትራኒያን ባህር በኩል ወደ አውሮፓ እንዳይገቡ ለመከላከል በባህር ኃይል መርከቦች ታጠር የሚል ጥሪ ማቅረባቸው ሲታወስ፣ በአሁኑ ወቅት ደግሞ አፍሪካ ላይ ዓለም አቀፍ ኢንቨስትመንት በማጠናከር ያንን ግብ ለማሳካት ይፈልጋሉ። ሜሎኒ በርካታ የአፍሪካ መሪዎችን በጉባኤው ላይ በታዛቢነት እንዲገኙም ጋብዟል።

ከተጋበዙት መካከል የአልጀሪያ ፕሬዚዳንት አብዱልመጂድ ቴቡኒ፣ የቱኒዚያው ካይስ ሳይዲ፣ የኬንያው ዊሊያም ሩቶ ና የሞሪታንያው መሀመድ ኦልድ ጋዙዋን ይገኙባቸዋል። በተያያዘ ዜና ዩናይትድ ስቴትስ ከሌሎች የቡድን ሰባት አባል አገሮች ጋር በመሆን ለዩክሬን እስከ 50 ቢሊዮን ዶላር የሚደርስ ብድር እንደምትሰጥ የተናገረች ሲሆን ብድሩም በምዕራባውያን የፋይናንስ ተቋማት እንዳይንቀሳቀሱ ከታገዱ የሩሲያ ገንዘቦች በሚገኝ ወለድ እንደሚከፈል ገልጻለች።

ብድሩ ይፋ የተደረገው ፕሬዚዳንት ጆ ባይደን በጣሊያን ቦርጎ እኛዚያ በመዝናኛ በተከፈተው የቡድን ሰባት የመሪዎች ጉባኤ መክፈቻ ላይ በተገኙበት በዛሬ ዕለት ነው። ባይደን ሌሎችን የቡድን ሰባት አገሮች ለዩክሬን ብድሩ እንዲሰጧት ና ዕዳው እንዳይንቀሳቀስ ከታገደው የሩሲያ 280 ቢሊዮን ዶላር በሚገኝ ወለድ እንዲከፈል ባቀረቡት ሐሳብ እንዲስማሙ ግፊት ሲያደርጉ ቆይተዋል።

እንዳይንቀሳቀስ ከተደረገው የሩሲያ ገንዘብ በየዓመቱ 3 ቢሊዮን ዶላር ወለድ እንደሚገኝ የተገለጸ ሲሆን ፕሬዚዳንቱ ያቀረቡት እቅድ ለዩክሬን የሚሰጣት ብድር ከነወለዱ በ10 ዓመት ጊዜ አሊያም ሩሲያ ለዩክሬን ካሳ እስከሚሰጥ ድረስ እንዲከፈል የሚጠይቅ ነው። ሩሲያ ምስራቃዊና ሰሜን ምስራቃዊ ሞስኮ አቅራቢያ ባሉ ሁለት ክፍለ ግዛቶች ሲበሩ የነበሩ የዩክሬን ሰው አልባ አውሮፕላኖችን መታመጣሏን ተናገረች። አካባቢው የዩክሬን ኃይሎች አዘውትረው ኢላማ የሚያደርጓቸው እንዳልሆኑም ተጠቁሟል።

አንደኛው ድሮን ያሮስላቪ ክፍለ ግዛት፣ ሁለተኛው ደግሞ ቪላድሚር ክፍለ ግዛት ውስጥ መታ እንደጣለች ሩሲያ አስታውቃለች። በድሮኑ ስብርባሪ በሰው ላይ የሚሆን በንብረት ላይ የደረሰ ጉዳት እንደሌለ የያሮስላቭ አገረ ገዥ ገልጸዋል። ዩክሬን በጥቃቶቹ አብዛኛውን ጊዜ የምታነጣጥረው በሚያዋስኗት የሩሲያ ግዛቶች ላይ ነው። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ከቡድን ሰባት አባል አገሮች መሪዎች ጋርም ለመወያየት ወደ ጣሊያን ተጉዟል።

ዜሌንስኪ በንግግራቸው በቀዳሚነት ከሚያተኩርባቸው ጉዳዮች መካከል ለዩክሬን ኃይሎች የአብራሪነት ስልጠና እንዲሰጥ ተዋጊ ጀቶች በአፋጣኝ እንዲላኩና የረጅም ርቀት ጥቃት አቅሟ እንዲጠናከር የሚሉት እንደሚገኙበትም አስታውቀዋል። የዩክሬን መከላከያ ሚኒስትር ሩስቴም ኡሜሮቭ ከሰሜን አትላንቲክ ቃል ኪዳን ድርጅት አባል አገሮች አቻዎቻቸው ጋርም እየተወያዩ እንደሆነ ተዘግቧል። በተያያዘ የኔቶ ዋና ጸሐፊ ዮንስ ስቶልተንበርግ የህብረቱ ሀገሮች ለዩክሬን ስለሚላክ የአየር ጥቃት መከላከያ መሳሪያዎች

እርዳታ በቀጣዮቹ ቀናትና ሳምንታት ይፋ ያደርጋሉ ብለው እንደሚጠብቁም አመልክተዋል። ዩክሬን ራሷን ለመከላከል ሩሲያ ግዛት ባሉ ኢላማዎች ላይ ጥቃት ማድረስ ልትችል ይገባል ሲሉ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ዮን ስቶልትንበርግ ትናንትና ተናግረዋል። እኛም ራሳቸው እንዲከላከሉ ድጋፍ መስጠት መብታችን ነው ብለዋል። ስቶልትንበርግ ይህን ያሉት የዩክሬን መከላከያ አስተባባሪ ቡድን ስብሰባ በተካሄደበት በብራስልስ የኔቶ ዋና ጽህፈት ቤት በቪኦኤ ለቀረበላቸው ጥያቄ በሰጡት መልስ ነው።

በርካታ የዩክሬን አጋሮች ገደቦቻቸውን መማርገብ በጦር መሳሪያዎቻቸው ሩሲያ ውስጥ አግባብነት ያላቸውን ኢላማዎች እንድታጠቃ ለመፍቀድ ያደረጉትን ውሳኔ የኔቶ ዋና ጸሐፊ በደስታም ተቀብለዋል። አድማጮቻችን የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የጋዛ ተኩስ አቁም ዳር ለማድረስ ድርድሩ ቀጥሏል። ዩናይትድ ስቴትስ ሐማስ በርከት ያሉ የማሻሻያ ሀሳቦች ማቅረቡን ተከትሎ የጋዛ ተኩስ አቁም ሀሳቡን ዳር ለማድረስ ጥረት ማድረጓን ቀጥላለች።

የዋይት ሀውስ የብሔራዊ ጸጥታ አማካሪ ጄክ ሰልቫን ዛሬ ሐሙስ ለጋዜጠኞች በሰጡት ቃል ሐማስ ያቀረባቸው አንዳንድ ጥያቄዎች መለስተኛና ጥቃቅን ስለሆኑ ሊሰራባቸው የሚቻሉ ናቸው ብሏል። ሌሎቹ ደግሞ ፕሬዚዳንት ጆ ባይደን በዝርዝር ካቀረቧቸውም ሆነ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከጸደቁ ማዕቀፎች ጋር የሚጣጣሙ አይደሉም ሲሉም አክለዋል። ድርድሮቹ በግብፅና በካታር ባለሥልጣናት አማካኝነት በተዘዋዋሪ የሚካሄድ እንደመሆኑ ጊዜ እንደሚወስድ እንዲጤን ጄክ ሰልቫን አሳስበዋል።

እኛ ከካታርና ከግብፅ ጋር እንሰራለን። ካታርና ግብፅ ደግሞ ከሐማስ ጋር ይሰራሉ። ዩናይትድ ስቴትስ ደግሞ ከእስራኤል ጋር ትሰራለች። አላማችን በተቻለ ፍጥነት ለማጠናቀቅ ነው ብሏል ጄክ ሰለባን። ይህ በእንዲህ እንዳለ የእስራኤል ጦር ኃይል በመላው ጋዛ ባሉ 45 ኢላማዎች ላይ የአየር ጥቃት ማካሄዱን አስታውቋል። በተጨማሪም በደቡባዊ ጋዛ ራፋ አካባቢ በምድር ጦርና በአየር ጥቃት ማድረሱን፣ በማዕከላዊ ጋዛ ሰርጥም ጥቃቶችን ማካሄዱንም ገልጿል። በመጨረሻም

በግጭት በዓለም ዙሪያ ከመኖሪያቸው የተፈናቀሉ ሰዎች ቁጥር 120 ሚሊዮን መድረሱ ተገለጸ። እንደ አውሮፓውያን አቆጣጠር ባለፈው 2023 ዓ ም ተገደው ከመኖሪያቸው የተፈናቀሉ ሰዎች ቁጥር ከምንጊዜውም በላይ ማሻቀቡን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን አመልክቷል። ለቁጥሩ በከፍተኛ ደረጃ ማሻቀብ ምክንያቶቹ ግጭቶችን፣ የሚደርስባቸው መሳደድና የሰብአዊ መብት ጥሰት እንዲሁም የአየር ንብረት ቀውስ መሆኑን ኮሚሽኑ አስታውቋል።

ዩኤንኤችሲአር በዘንድሮ የ2024 የስደት ሁኔታ ሪፖርቱ ከቀያቸው ተገደው የተፈናቀሉ ሰዎች ቁጥር ባለፈው 2023 ማብቂያ 117.3 ሚሊዮን መግባቱን ተናግሯል። ወደ 68 ሚሊዮን የሚሆኑ መኖሪያቸውን ለቀው በአገር ውስጥ ተፈናቃይነት ያሉ ሲሆን 31 ሚሊዮኑ ደግሞ ወደሌላ ሀገር የተሰደዱ መሆናቸውንም አክሎ ገልጿል። ድርጅቱ ዛሬ ሐሙስ ያወጣው ሪፖርት ግድ ሆኖባቸው ከመኖሪያቸው የሚሰደዱ ሰዎች ቁጥር በዚህ ዓመትም መጨመሩን እንደቀጠለ ጠቅሶ

በአሁኑ ጊዜ 120 ሚሊዮን እንደደረሰም አመልክቷል። የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽነር ፊሊፖ ግራንዲ ሰኞ ዕለት ለጋዜጠኞች በሰጡት ቃል አሁንም በዋናነት የህዝብ መፈናቀል ምክንያት ግጭት መሆኑን ጠቅሰዋል። አድማጮቻችንና ተመልካቾቻችን የምሽቱ የዓለም ዋና ዋና ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ እንግዱ ልመልሳቸው።

አስማማው አየነውን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአሙሽ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሻው እንግደ ወልዴ ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋ ና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ ሰናጃችን ደግሞ አበባየው ገበያው፣ የምሽት ዋና አዘጋጅ ጽዮን ግርማ።

አሁን በቅድሚያ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። በኪረሙ ወረዳ ጥቃት ሰባት ሰዎች መገደላቸው ተገለጸ ይላል ለምሽቱ አብይ ርዕስ የያዝነው ዘገባ። በምስራቅ ወለጋ ዞን ኪረሙ ወረዳ በሁለት ቀበሌዎች ውስጥ ተፈጸመ በተባለ ጥቃት ሰባት ሰዎች መገደላቸውን ነዋሪዎችና የወረዳው ባለሥልጣናት ተናግረዋል።

ነዋሪዎቹ ለግድያው በአካባቢው ይንቀሳቀሳሉ ያሏቸውን የኦሮሞ ነፃነትንና የአማራ ፋኖ ታጣቂን ሲከሱ ግድያውን አረጋግጫለው ያለው የወረዳው አስተዳደር በበኩሉ በጉዳዩ ላይ ክትትል እየተደረገ እንደሆነ ገልጸዋል። ገልሞ ዳዊት ተጨማሪውን ያሰማናል።

ባለፈው ሳምንት ሰኞ ግንቦት 26 ቀን 2016 ዓ.ም በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ አሽኩሳይ ቀበሌ በታጣቂዎች እንደተፈጸመ በተገለጸው ጥቃት ከተገደሉ ሲቪል ሰዎች ውስጥ ባለቤታቸውና ሶስት ልጆቻቸው እንደሚገኙበት የቀበሌው ነዋሪ አቶ ማንጎ ጎንፋ ለአሜሪካ ድምፅ ተናግረዋል። ለኦሮሞ ሕዝብ እንታገላለን እያሉ በዕለቱ ከምሽቱ ሶስት ሰዓት ገደማ ባለቤቴን ከሶስት ልጆቼ ጋራ በጥይት ገደሉብኝ።

ገና ጡት ያልጣለችውን የሁለት ዓመት ሕፃን ልጄን ከእናቷ እቅፍ ነጥቀው ነው የገደሏት። አራቱንም ጉድጓድ ቆፍሬ ቀበርኳቸው። የተገደሉት ወንዶች ልጆቼ አብዲ መንጎና በችኦ መንጎ ይባላሉ። ሴቷ ልጄ ፈይ ሴት ትባላለች፣ የአምስተኛ ክፍል ተማሪ ነበረች። እኔ የበደልኳቸው ነገር የለም። እውነት ኦሮሞ በዚህ አይነቱ ትግል ነው ነፃ የሚወጣው? ሟቿ ባለቤቴ አርቅ እያወጣች ኑሯችንን ትደጉም ነበር።

ከ2013 ዓመተ ምሕረት ወዲህ

በዚህ አይነቱ የጸጥታ ችግር እየተንገላታን እንገኛለን። አቶ ማንጎ በዚሁ ጥቃት ቆስላለች አሏት። ሌላዋ ልጃቸው ቢሊ መንጎ በነቀምት ከተማ በሕክምና ላይ እንደሆነችም ገልጸዋል። ካለፈው ሰኞ ጥቃት አስቀድሞ በ2013 ዓ.ም ጽንፈኛ ካሉት የአማራ ፋኖ እንቅስቃሴ ጋር በተያያዘ ከቀያቸው ተፈናቅሎ ነበር ያወሱት አቶ መንጎ የተመለሱት በቅርብ እንደሆነም አክለው ይናገራሉ። ከተፈናቀልንበት ከተመለስን አሁን ገና ስምንት ወራችን ነው።

የዘራነው ጎመን እንኳን በስርዓቱ አልበቀለልንም። በእውነቱ እነዚህ አካላት ኦሮሞውንም ሆነ አማራውን አይወክሉም። እንዲያው ዝም ብለው በህገ ወጥ ታጥቀው ሊያጠፉን የሚንቀሳቀሱ ናቸው። ግድያው መፈጸሙን ያረጋገጡት የአሹኩሳይ ቀበሌ አስተዳዳሪ አቶ ደሳሌን ፉፋ ለድርጊቱ በአካባቢው ይንቀሳቀሳል ያሉት የኦሮሞ ነጻነት ሰራዊትን ተጠያቂ አድርገዋል። ጀፈሙን ኩንዱጋዳ አልካንሳቲ ሰዲጃን ቱ ራወተሜንቴ ቱናምኩ ምሾተ ዱካ

ማናቶል ገለኒ ሃረመና ሙጫራ አርማብሰኒ ግድያው መፈጸሙ እውነት ነው። ይህም በውጭ ጠላት ሳይሆን እኛኑ መስለው እኛኑ በሚያጠቁ አካላት የተፈጸመ ግድያ ነው። በዚህ ወር አባገዳ ጌታቸው ጎቦቶ የሚባሉትን ገድለዋል። ቡልቻ ከባ የሚባል የስምንት ልጆች መምህርን ከቤቱ ጠርተው ነው የገደሉት። የሚጠይቃቸው ህግ የለም፣ የሚያስተዳድራቸው የበላይ ኃይልም የለም። የግድያው ፈጻሚዎች እስካሁን በቁጥጥር ስር አልዋሉም።

ሀገራችን ጠፍቷል። አቶ ደሳለኝ በአካባቢው እንዳለ ከገለጹት አስከፊ የጸጥታ ችግር በአንጻሩ በቂ የመንግስት ህግ አስከባሪ ኃይል አለመኖሩ ለህገ ወጥነት መበራከት መባባስ ምክንያት መሆኑንም አስረድተዋል።

በተመሳሳይ በዛው በኪረሙ ወረዳ ጨፌ ጉድና ቀበሌ ባለፈው ግንቦት 29 ቀን 2016 ዓ ም ተፈጸመ በተባለ ጥቃት ሶስት ሰዎች መገደላቸውን በደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ የወረዳው ነዋሪ ለአሜሪካ ድምፅ ተናግረዋል። ከተገደሉት አንዱ መምህር አያና አሰፋ የኪረሙ ሁለተኛ ደረጃ ትምህርት ቤት አስተማሪ ነው። ሁለተኛው ግዛቸው ይባላል።

የአባቱን ስም ባላውቅም የሆሮ ጉድሩ ዞን ተወላጅና የኪረሙ ወረዳ ጥቃቅንና አነስተኛ ጽሕፈት ቤት ሰራተኛ ነው። ሶስተኛው ደግሞ በሞተር ብስክሌት ሲያጓጉዛቸው የነበረ ወጣት ነው። ሁሉም ጨፌ ጉዲና ጎንካ በሚባለው ወንዝ አቅራቢያ በአማራ ፋኖ ታጣቂዎች ነው የተገደሉት።

የቀብር ስነ ስርዓታቸው በአካባቢው አስተዳደር ተፈጽመዋል። እኚሁ የኪረሙ ወረዳ ነዋሪ በአንድ ሳምንት በወረዳ ውስጥ የተፈጸሙ ግድያዎች በቀደመው የአካባቢው የጸጥታ ችግር ተፈናቅሎ ለተመለሰው ነዋሪ ዳግም ስጋት መፍጠሩንም አመልክተዋል።

የኪረሞ ወረዳ ጸጥታና ደህንነት ጽህፈት ቤት ኃላፊ አቶ አዱኛ ቀናቴ ሁለቱም ግድያዎች መፈጸማቸውን ለቪኦኤ ያረጋግጠው፣ ምርመራዎች በመካሄድ ላይ እንደሆኑም አስታውቀዋል። በምሽት የተፈጸመ ድርጊት ስለሆነ እንዲሁም በወረዳው ውስጥና በአጎራባች አካባቢዎች የሚንቀሳቀሱ ታጣቂ ኃይሎችም የተለያዩ በመሆናቸው የፈጻሚውን አካል ማንነት ለመናገር በጣም አስቸጋሪ ነው። እስካሁን በቁጥጥር ስር ያዋል ነው አካልም የለም።

ነገር ግን ምርመራዎች በመካሄድ ላይ ናቸው። በሌላ በኩል ግንቦታ 29 ቀን 2016 ዓ.ም በዚሁ በኪረሙ ወረዳ ጨፌ ጉድና ቀበሌ የተፈጸመ ስለተባለው ግድያም አቶ አዱኛ ሲናገሩ የሰራተኞቹ ግድያም ትክክል ነው። ጠዋት መውጣታቸውን ሰምተን ይመለሳሉ ተብሎ ሲጠበቅ አስክሬናቸው ጎንካ ወንዝ አካባቢ ተፈልጎ ተገኝቷል። ያን የፈጸመ ማን ነው የሚለው ደግሞ

እየተጣራ ነው። ነዋሪዎች ለሁለቱም ግድያዎች የኦሮሞ ነጻነት ታጣቂዎችና የአማራ ፋኖ ታጣቂዎች ተጠያቂዎች ናቸው ቢሉም አቶ አዱኛ ቀናቴ ግን ጥቃቶቹንና ግድያዎቹን የፈጸመው አካል ማን እንደሆነ ባለመለየቱ ለመናገር እንደማይቻል ተናግረዋል። የጸጥታ አካላት በክትትል ላይ ናቸው ያሉት አቶ አዱኛ እስካሁን ለሁለቱም ግድያዎች በቁጥጥር ያዋሉት አካል አለመኖሩንም አክለው ገልጸዋል።

የአሽኩሳይ ቀበሌ ግድያን በተመለከተ ከኦሮሞ ነፃነት ሰራዊት ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን ቃል አቀባዩ ለመሰል ክሶች ከዚህ ቀደም ለቪኦኤ በሰጡት ምላሽ የኦሮሞ ነፃነት ሰራዊት በመሰል ግድያዎች እጁ እንደሌለበት ገልጸው ወንጀሉን ማስተባበላቸው ይታወሳል። በተመሳሳይ በአካባቢው ይንቀሳቀሳሉ የተባሉትን የፋኖ ታጣቂዎች ምላሽ ለማግኘት ጥረት ብናደርግም በአካባቢው ይንቀሳቀሳል የተባለ የፋኖ ታጣቂ ማግኘት አልቻለም።

ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። ገልሞ ዳዊትን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።

በአርባ ምንጭ ዙሪያ ወረዳ ዳግም ግጭት ሰዎች ያለ ሕግ እየታሰሩ መሆናቸው ተገለጸ ይላል ቀጣዩ ዘገባ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ባለፈው ሳምንት አርብ የልዩ ወረዳ አደረጃጀት ጥያቄ ተነስቶ ዳግም ከተቀሰቀሰው የጸጥታ ችግር ጋር በተያያዘ ቢያንስ እስከ 60 በላይ ሰዎች ያለ ፍርድ ቤት ትዕዛዝ መታሰራቸውን የቤተሰብ አባላትና የአካባቢው ነዋሪዎች አስታውቀዋል።

ከታሳሪዎቹ ውስጥ ግጭቱን በተመለከተ ለቪኦኤ አስተያየት ሰጥተው የነበሩ ቄስ አስሬ ፋቴ እና አራት ቀሳውስት እንደሚገኙበት ቤተሰቦቻቸው ተናግረዋል። በጉዳዩ ላይ ከአካባቢው ባለሥልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዮናታን ዘብዲዮስ ዝርዝር ዘገባውን ያስደምጠናል። ባለፈው ሳምንት አርብ ግንቦት 30 ቀን 2016 ዓ ም በደቡብ ኢትዮጵያ ክልል በአርባ ምንጭ ዙሪያ ወረዳም ከዘይሴ ብሔረሰብ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘም

በተነሳው ግጭት እንደታሰሩ ከተገለጹት ቢያንስ ስልሳ ሰዎች ውስጥ የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸው የኢትዮጵያ መካነ ኢየሱስ ቤተ ክርስቲያን ቄስ አስሬ ፋት ይገኙበታል። በግጭቱ አምስት ሰዎች ስለመገደላቸውና የቆሰሉም ስለመኖራቸው ለአሜሪካ ድምፅ ተናገሩት። የቄስ አስሬ ባለቤት ወይዘሮ ታደለች ብናሶም

ስለ ባለቤታቸው እስር ነግረውናል። ለምን ትነግራለህ በማለቱ በቃ ወደ ፖሊስ ጣቢያ ይዘው ወደ አስረዋል። አሁን አርባ ምንድን መናራ ወደዛ በኩል ገጠር ፖሊስ ጣቢያ እሱ የታሰረው እሱ እኮ ቸርች በአገልግሎት ላይ የሚዞረው ዝም ብሎ ሜዳ ላይ አይውልም እኮ ደገኞች ጥገኞች ነው ስራ የሚሰሩት እሱ ቸርች ነው የሚውለው ቸርች ነው የሚያድረው። የለበትም ይሄ ዝም ብሎ ለምንድን ነው ለህዝቡ ሰላም የለም ዝም ብሎ

የሰው ነፍስ እኮ በሜዳ ላይ የሰው ደም እየፈሰሰ የሞተ እያለቀ በማለቱ ለነገሩ እኮ ነው ሰላም የለም፣ በእኛ አካባቢ በማለቱ ከቤቴ ይዞ ወስዶ ወደ ፖሊስ ጣባ ነው ወሰዱት።

በደህንነት ስጋት ስማቸው እንዲገለጽ አልፈለጉ። ሌላ የወረዳው ነዋሪም በአራቱ የዘይሰ ቀበሌዎች ነዋሪዎች ያለ ፍርድ ቤት ትእዛዝ የታሰሩ ስለ መሆኑ አስረድቷል። እኚሁ ነዋሪ አያይዞም በአርቡ ግጭት ንብረት መውደሙና መኖሪያ ቤቶችም መቃጠላቸውን ገልጿል። ወርዶ ሁሉ የተያዙት ሴቶች የተያዙት ሀያ አምስት ነው። ይህ እንደገና ባልና ሚስት የተያዙት

ሶስት ቤተሰብ ነው። በአጠቃላይ ሴቶች እና ወንዶች ቄሶች አንድ ላይ ወደ ስልሳ ምናምን ይገባሉ ማለት ነው። በተመሳሳይ የደህንነት ስጋት ስማቸውን እንዳንገልጽ ጠየቁን። ሌላ ይዘህ ሰዎች እዛ ቀበሌ ነዋሪም ነዋሪዎች ከቀያቸው

መፈናቀላቸውን ይናገራሉ። ዛሬ ሳምንቱ ጠዋት ተሰሮቻ ነው ገቡት እስካሁን ድረስ ቤት ይገባ ይገባ ይላሉ ሰዎች የያዙ እያባረሩ ነው ያሉት። አሁንም ምክንያቱ አይታወቅም። በቃ የጋሞ ዞን አስተዳዳሪ አቶ አባይነ አበራና የወረዳው አስተዳዳሪ አቶ ቃፌ ቃፊራ ዘጋቢዎቻችን ቢሮቸው ድረስ በአካል ካልሄዱ በስተቀር በስልክ ምላሽ ለመስጠት ፈቃደኛ አልሆኑም። የወረዳው የፖሊስ አዛዥ ኮማንደር ክበበዋ አዳል ስልክም አይነሳም። በሌላ በኩል የኢትዮጵያ ዜጎች ለማህበራዊ ፍትህ የዘማ ፓርቲን ወክለው

ከዘይሴ ምርጫ ጣቢያ ተመርጠው የፓርላማ አባል የሆኑት አቶ አብርሃም አሞሼ ካለፈው ሳምንት አርብ አንስቶ ሰዎች መታሰራቸውን ተናግሯል።

ስሩ አፈሳው መጫቶችን ጭምር ሳይቀሩ ባሎቻችሁን አምጡ በሚል ሰዎችን እያሰሩ ነው። ዘይሴ ልጎ አካባቢ ብዙዎችን አሁን ትናንት አስሮ አውሎ ዛሬ ወደ አርባ ምንጭ እንዳጓዛቸው ነው። ሌላው ደግሞ ዘይሴ ወዘቃ አካባቢ አንድ ቄስ ሌሎቹንም ጭምር ማለት ነው ቄስ ታስሯል። የታሰረውም እንደዚህ በእናንተ ሚዲያ ቃል ስለሰጡ ነው። ሌሎቹን እያሳደዱ ነው። ያ ብቻ አይደለም። ትናንት ቀን ሙሉ የዞኑ ፖሊስ በሰው

ሻ መሬት በማሳቸው የከብት በረትና ሌሎች ቤት ጭምር ጎተራ ከነ በቆሎ፣ ጤፍ እነዚህን እነዚህን በጅምላ ሲያቃጥሉ አሳፋሪ ስራ የተሰራ ነው። በዚ ህዝብ ላይ የደረሰ ነው ያሉትን ኢሰብአዊ ጥቃት ለፓርቲያቸው ማሳወቃቸውንም አቶ አብርሃም አክለዋል። በራሱ ተጣጥሮ

ወጦ ወርዶ አርሶ እንደምንም ያገኘን የሚያገኘን በቆሎ ከነ ጎተራ ማጣጠል ሀብት ንብረቱን በእሳት ማጋየት የዚህ አይነት ተግባር ነው በዚህ ብሔረሰብና ሕዝብ ላይ እየተፈጸመ ያለ። ሰዎች ጫካ ገብቶ እንደምንም ነፍሳቸውን ሲያተርፉ ከአካባቢው ሲለቁ፣ አሁን ላይ ደግሞ ንብረታቸውን የማውደም ተግባር ላይ ተሰማርተዋል። ዜማ ፓርቲ ያሳውቀና እነሱም በበኩላቸው የተንቀሳቀሱ ያሉበት ሁኔታ አለ። በፓርላማ ከዚህ ቀደምም እዚህ አይነት ተግባር ተፈጽሞ

አሳውቀ የምላሽ ያልተሰጠኝ ስለሆነ ምንም የማደርገው ነገር የለም። ስለዚህ ያው የጨጋ መንግስት ራሱ መንግስት ይወቅ። ባለፈው ታኅሳስ ወር በአርባ ምንጭ ዙሪያ ወረዳም በአካባቢው የፀጥታ ኃይሎችና የልዩ ወራል ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ ሰባት ሰዎች መገደላቸውን ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በወቅቱ ባወጣው ሪፖርትም በአካባቢው ውጥረት መኖሩን ገልጾ ነበር። ለአሜሪካ ድምፅ ራዲዮ

ዮናታን ዘብዴዎስ ሐዋሳም። ዮናታን ዘብዴዎስን እናመሰግናለን። ወደ አፍሪካ ዜናዎች ስናልፍ በማላዊ የፍትሕ ሥርዓቱ መጓተት ሙስናው እንዲባባስ እያደረገ ነው የሚለውን ዘገባ እናገኛለን። የማላዊ የሲቪል ማኅበረሰብ ተቋማትና ጸረ ሙስና ቢሮው እንደሚሉት

በሕግ አስከባሪውና በፍትህ ሥርዓት ውስጥ ያለው የተጓተተ አሰራር ሙስናን ለማስወገድ የሚደረጉ ጥረቶችን እያሰናከለ ነው። ሕዝቡ በሀገሩ ተቋማት ላይ የማይተማመንበት ሁኔታ ላይ መድረሱንም ይገልጻሉ። ከዋና ከተማዋ ሉሎንጌ የአሜሪካ ድምፁ ጀማል ፕሪንስ ጀማል የላከውን ዘገባ ቆንጅታዬ ታቀርብልናለች። የማላዊ መንግስት የሚያስተዳድረው የጸረ ሙስና ቢሮ እንደተናገረው ከሆነ በሀገሪቱ እየተስፋፋ ያለውን ሙስና ጋብ ለማድረግ

ባለፉት አመታት ጥረት ሲደረግ ቆይቷል። አንዳንዱን ጥረታችንንም ብሔራዊ ጸረ ሙስና ስትራቴጂ የተባለውን ቢሮ እና የፊናንስ ወንጀሎች ፍርድ ቤቱን አስተባብረን ሰርተናል ነው ያለው። ማርታ ቺሱማ የጸረ ሙስናው ቢሮ ዋና ስራ አስኪያጅ ናቸው። እንዲህ ሲሉ ነው የሚያስረዱት።

ሙስና አሁንም ቢሆን በሀገሪቱ ትልቅ ችግር ነው። ቢሆንም እየተደረገ ያለው ትግል ከንቱ ልፋት ነው ማለት አይደለም። ሀገሪቱ ላይ ሙስና ብዙ ችግርና፣ ውድመት ስቃይ እንዳስከተለ እናውቃለን። በደፈናው ሀገርን የሚያዋርድ ነገር ነው።

ሆኖም ብዙ ጥረት የተደረገ ነው። እንደ አውሮፓውያን የዘመን አቆጣጠር ከ2009 እስከ 2012 ዓ ም በነበረው ጊዜ ውስጥ ማላዊ ከባድ የፋይናንስ ቅሌት ውስጥ ገብታ ነበር። ጸረ ሙስና ቢሮ ዝቅተኛ የስራ ደረጃ ላይ ያሉ የመንግስት ሰራተኞች ከፖለቲከኞችና ከነጋዴዎች ጋር በመመሳጠር ወደ 356 ሚሊዮን ዶላር የሚጠጋ የመንግስት ገንዘብ መዝረፋቸውን አስታውቋል።

በዚህም ቅሌት የተነሳ ሀገሪቱ ከልማት አጋሮቿ የምታገኘው እርዳታ ተቋርጦባት ለዜጎቿ መሰረታዊ ማህበራዊ አገልግሎቶችን ለማቅረብ የማትችልበት ደረጃ ላይም ደርሳ ነበር። የጸረ ሙስና ቢሮ ዋና ስራ አስኪያጅ ማርታ ቺሱማ ቢሮ የተመዘበረውን ገንዘብ ለማስመለስ ከህግ አስከባሪ ተቋማት ጋር በትብብር እየሰራ መሆኑን አመልክተዋል።

ገንዘቡን ለማስመለስ የምንጠቀምበት የህግ ማዕቀፍ ስላለን በአመዛኙ ንብረት ማስመለስ ላይ ብቻ አትኩሮ የሚሰራ መርማሪዎች እና ጠበቆች ያሉበት አዲስ ቡድን አቋቁመናል። የሀገሪቱ የሙስና ይዞታ አስከፊ በመሆኑም የተነሳ በዚህ አመት የትንሣኤ በዓል ወቅት የማላዊ ካቶሊክ ቤተ ክርስቲያን ጳጳሳት ሀገራችን ያለችበት አሳዛኝ ሁኔታ በሚል ርዕስ በጻፉት ጠንካራ ደብዳቤ

የመንግስት መስሪያ ቤቶች ውስጥ በከፍተኛ ደረጃ የተስፋፋውን ሙስናና የሀገራችን ማህበራዊ ተቋማት መፈራረሳቸውን አጥብቀን እናወግዛለን ብለዋል። አባ ቫለሪኖ ሞዜካ የማላዊ የአብያተ ክርስቲያናት ጉባኤ ዋና ጸሐፊ ናቸው። እኛ እንኳን የጠበቅነውን ውጤት እናገኛለን ብለን ተስፋ አድርገን ነበር። እንደ እውነቱ ከሆነ አላገኘንም።

በሙስና ጉዳይ የሚቀርቡ የክስ ሂደቶች በጣም ረዥም ጊዜ ይወስዳሉ። እሱም ሌላው ችግር ነው። እንደ ብሔራዊ የጸረ ሙስና ህብረትን የመሳሰሉ ተመሳሳይ አመለካከት ያላቸው የሲቪል ማህበረሰብ ተቋማትም ሁኔታው እንዲሻሻል በመሟገት በትብብር ጥረት ማድረጋቸው ተገልጿል። ዊሊ ካምብ ወዲራ የማህበራዊ ተጠያቂነትና ግልጽነት የተባለ ቡድን ዋና ስራ አስኪያጅ ናቸው። እንዲህ ሲሉ ያስረዳሉ።

ጸረ ሙስናው ቢሮው አቅም እንዳይኖረው ተደርጓል። በነጻነት እየሠራ አይደለም። ምክንያቱም እስካሁን እንግዲህ ለተቋሙ ሠራተኛ የመቅጠርም የማባረርም ሥልጣን ያላቸው ፕሬዚደንቱ ናቸው።

ስለዚህ ተቋሙ የሚሰራው ፕሬዝደንቱና የገንዘብ ሚኒስቴሩ በሚፈልጉት መንገድ ነው። ከፈለጉ ገንዘብ በጊዜው ባለመልቀቅ ስራውን ሊያሰናክሉት ይችላሉ። ሙስና እንዲስፋፋ የሚያደርገው እንዲህ ያለው ነገር ነው። ከተቋቋመ ሀያ አምስት አመታት ያስቆጠረው የጸረ ሙስና ቢሮ ባለፉት አመታት ከፖለቲካዊ ጣልቃ ገብነት ነፃ ሆኖ የሚሰራበት ሁኔታ እንዲመቻች ትልቅ ጥረት አድርገናል ብለዋል ዋና ስራ አስኪያጇ ማርታቺ ዙማ

ፍጹምነን አንልም፣ ቢሆንም ሞክረናል። በብዙ አካባቢዎች አልተሳካም። እዚህ ግን እንደምንም ብለን ተሳክቶልናል። ማላዊ ውስጥ በአሁኑ ጊዜ ስልጣን ላይ ያለው መንግስት እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ.ም ስልጣኑን በያዘበት ጊዜ

ሙስናን እንደሚዋጋ ቃል ገብቶ ነበር። የማስታወቂያና የዲጂታይዜሽን ሚኒስቴሩ ቃል አቀባይ ሙስና አሁንም እየተባባሰ ነው የሚሉትን ውንጀላዎች አይቀበሉም። ሞሰስ ኩንኩዩ የፋይናንስ ወንጀሎች ፍርድ ቤት መቋቋሙ፣ አገር አቀፍ ጸረ ሙስና መርሃ ግብር መዘርጋታችን መንግስት የሙስናውን ሁኔታ ለማሻሻል ያለውን ቁርጠኝነት የሚያሳዩ ናቸው ብለው ይከራከራሉ።

በጸረ ሙስናው ቢሮ መረጃ መሰረት በማላዊ እንደ አውሮፓውያን የዘመን አቆጣጠር በ1994 ዓ ም የመጀመሪያው በዲሞክራሲያዊ መንገድ የተመረጠ መንግስት ከተቋቋመበት ጊዜ ጀምሮ በቀጠሉት አስተዳደሮች ሁሉ ሀገሪቱ ከሙስና በተያያዙ ቅሌቶች ተዘፍቃለች። በዓለም ባንክ መሰረትም ያቺ ሀገር በልማት በጣም ወደ ኋላ ከቀሩ እጅግ ድሃ ሀገሮች መካከል አንዷ ነች።

ቆንጅት ታየን እናመሰግናለን። ቀጣዩ ዘገባ ደግሞ በዚህ በአሜሪካ እየተካሄደ ያለውን የፕሬዝደንታዊ ምርጫ ዘመቻ ይመለከታል። ባይደንና ትራምፕ የመሳሪያ የመታጠቅ መብት ላይ ያላቸውን ልዩነት ይዳስሳል።

እየተካሄደ ባለው የአሜሪካ ፕሬዚደንታዊ የምርጫ ዘመቻ ጦር መሳሪያ የመታጠቅ መብት ጉዳይ አሜሪካውያንን መከፋፈሉን ቀጥሏል። ፕሬዚደንት ባይደን የጅምላ ጥቃት ሊፈጸምባቸው የሚችሉ መሳሪያዎች እንዲታገዱ ሲሹ፣ ተቀናቃኛቸው ዶናልድ ትራምፕ ደግሞ ባይደን የጦር መሳሪያ ባለቤቶች ሕገ መንግስት የፈቀደላቸውን መብት አደጋ ላይ ጥለዋል ሲሉ ይከሳሉ። ፕሬዚደንት ባይደን በጉዳዩ ላይ ንግግር ያደረጉት ልጃቸው ሀንተር ባይደን የአደገኛ ዕጽ ተጠቃሚ መሆኑን በመደበቅ

መሳሪያ ገዝቶ ታጥቋል በሚል በቀረበባቸው ክስ ጥፋተኛ በተባሉበት ቀን ነው። የቪኦኤው ስካት ስተርንስ የላከው ዘገባ እንደሚከተለው ይቀርባል።

ፕሬዚደንት ጆ ባይደን ባለፈው ማክሰኞ የመሳሪያ ቁጥጥር እንዲደረግ ለሚሟገቱ ደጋፊዎቻቸው ባደረጉት ንግግር የጦር መሳሪያን የሚመለከቱ ሕግጋትን ለማጠናከር የእነርሱ እገዛ እንደሚያስፈልጋቸው ተናግረዋል። የመሳሪያ ደላላዎች፣ አምራቾችና በርካታ ፖለቲከኞች በመሳሪያ ቁጥጥር ደንብ ላይ በማሰማት ላይ ያሉትን የማያባራ ተቃውሞ ለመቋቋም የእናንተ እገዛ ያስፈልገናል።

ፕሬዚደንት ባይደን የጅምላ ጥቃት ሊፈጸምባቸው የሚችሉ መሳሪያዎች እንዲታገዱ ጥሪ አድርገው የሪፐብሊካን ተቀናቃኞቻቸው በመሳሪያ ጥቃት በመደገፍ የሚፈጸሙ ወንጀሎችን የሚከላከለውን ወይም የአልኮል ትንባሆ መሳሪያና ተቀጣጣይ ነገሮችን የሚቆጣጠረው ቢሮው ኤቲኤፍ

ለመዝጋት ሙከራ በማድረግ ላይ ናቸው ሲል ወቅሳሉ። የሕግ አስከባሪዎች ደጋፊ ሆነህ የሕግ አስከባሪዎች ደጋፊ ነኝ ብለህ በተቃራኒው የመሳሪያ ቁጥጥር የሚያደርገው ቢሮ ኤቲኤፍ ይፍረስ ማለት አትችልም። የማይሆን ነገር ነው። ፒው የጥናት ማዕከል የተሰኘው ተቋም እንደሚለው አንድ ሶስተኛ የሚሆኑት አሜሪካውያን መሳሪያ እንዳላቸው ተናግረዋል። ዶናልድ ትራምፕ በአሜሪካ ትልቁ ብሔራዊ የመሳሪያ ማህበር ለሆነው ኤንአርኤ ባለፈው ግንቦት ባደረጉት ንግግር

ባይደን የአሜሪካውያንን መሳሪያ መንጠቅ ይፈልጋሉ ሲሉ ከሰዋል። የባይደን አገዛዝ አራት ተጨማሪ ዓመታትን ካገኘ መሳሪያችሁን ይወርሳል፣ መቶ በመቶ እርግጠኛ ነኝ። ትራምፕ በበኩላቸው እንደተናገሩት እርሳቸው የሚመረጡ ከሆነ መሳሪያ መታጠቅን የሚፈቅደው የሕገ መንግሥቱ ማሻሻያ ቁጥር ሁለት መከበሩ ይቀጥላል።

ባይደን ስልጣኑን ይዘው የሚቀጥሉ ከሆነ ግን አደጋ ላይ እንደሚወድቅ ገልጸዋል። ባይደን የሚመረጡ ከሆነ ሀገራችን በብዙ መልኩ ትፈርሳለች። መሳሪያ መታጠቅን የሚፈቅደው የሕገ መንግሥቱ ማሻሻያ ቁጥር ሁለት አደጋ ላይ ነው ያለው። እኔ ከተመረጥኩ ግን ሕጉ እንደተከበረ ይቀጥላል። የመሳሪያ ባለቤቶች በኅዳሩ ምርጫ አሸናፊ እንደሚያደርጓቸው ትራምፕ ለብሔራዊ የመሳሪያ ማህበሩ ኤንአርኤ ባደረጉት ንግግር አስታውቀዋል።

እነዚህ ታላላቅ አገር ወዳድ ጀግኖች ናቸው መልካም ሰዎች ናቸው የማይታመኑ ነገሮችን እንሰራለን ከዚህ በፊት ባልታየ ሁኔታ ይህን ምርጫ እናሸንፋለን ባይደን በበኩላቸው ትራምፕ ፕሬዚደንት በነበሩበት ወቅት የመሳሪያ ቁጥጥርን በተመለከተ ያላቸው ታሪክ እርሳቸው በፕሬዚደንትነት መቀጠል እንዳለባቸው አመላካች መሆኑን ይገልጻሉ

ከኔ በፊት ፕሬዚዳንት የነበሩት ግለሰብ የመሳሪያ ቁጥጥር በተመለከተ ምንም እንዳላደረጉ ለብሔራዊ የመሳሪያ ማህበሩ ኤንአርኤ ባደረጉት ንግግር አመልክተዋል። ምንም ባለማድረጋቸውም ሁኔታው የበለጠ እንዲባባስ አድርገዋል። ፕሬዚደንት ባይደን በጉዳዩ ላይ ማክሰኞ እለት ንግግር ያደረጉት ልጃቸው ሃንተር ባይደን የአደገኛ እጽ ተጠቃሚ መሆኑን በመደበቅ መሳሪያ ገዝቶ ታጥቋል በሚል በቀረበባቸው ክስ ጥፋተኛ በተባሉበት ወቅት ነው።

ጆ ባይደን በልጃቸው ሃንተር ባይደን የፍርድ ቤት ውሳኔ ላይ አልተናገሩም። በጽሑፍ ባስተላለፉት መልእክት ግን የሕግ ሂደቱን እንደሚያከብሩና ውጤቱንም እንደሚቀበሉ አስታውቀዋል። በሥልጣን ላይ ያለ የአሜሪካ ፕሬዝደንት ልጅ በፍርድ ቤት ጥፋተኛ ሲባል ሃንተር ባይደን የመጀመሪያው ናቸው። ሃንተር ባይደን በተጨማሪም ከታክስ ማጭበርበር ጋር በተያያዘ ለቀረበባቸው ክስ በመጪው መስከረም ፍርድ ቤት ይቀርባሉ።

ክቡራትና ክቡራን የመጀመሪያውን አጋማሽ ያጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ጥንቅራችን የነገዎቹ መሪዎች አዲስ ህልሞች በሚል ርዕስ የተዘጋጀ እና በዚህ በአሜሪካ ማህበር ግዩራን ዘረ ኢትዮጵያ በመባል የሚታወቀው ድርጅት የሁለተኛ ደረጃ ተማሪዎችን መሸለሙን የሚመለከት ይሆናል።

በማህበረሰባቸው በብሔራዊ ደረጃ ለሽልማት የበቁ ትውልድ ኢትዮጵያ አሜሪካውያንና ኢትዮጵያውያን የሁለተኛ ደረጃ ተማሪዎችን በእንግሊዝኛ አጠራሩ ሲድ በአማርኛ ስያሜው ማኅበረ ጊዩራን ዘሬ ኢትዮጵያ በመባል የሚታወቀው የሽልማት ድርጅት በዘንድሮው የ31ኛው ዓመታዊ ክብረ ባህሉ ላይ ለሽልማት አብቅቷቸዋል። ከሁለት ሳምንታት በፊት ከዋሽንግተን ዲሲ ወጣ ብላ በምትገኘው ኮሌጅ ፓርክ ከተማ በተሰናዳው ዝግጅት ላይ

የተገኘው አሉላ ከበደ ተሸላሚ ወጣቶቹን አነጋግሮ ተከታዩን አቀናብረዋል። በብሔራዊ ደረጃ ለሽልማት የበቁት ኢትዮጵያውያን አሜሪካውያን የሁለተኛ ደረጃ ተማሪዎች ናቸው። መጀመሪያ ያነጋገርነው አዳጊ ወጣት አዲስ ሳህል ይባላል። በቨርጂኒያው ዌክፊልድ የሁለተኛ ደረጃ ትምህርት ቤት ተመራቂ ነው። የዘንድሮ የሲት ተሸላሚ ለመሆን መብቃቱንም መባረክ ሆኖ ይሰማኛል ይላል።

I will attend Cornell University as a data science major.

በኮርኔል ዩኒቨርሲቲ የአዲስ ገቢ ተማሪ ሁኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው ዓመታት ያደረግኳቸውን አብዛኛውን የበጎ ፍቃድና የማህበረሰብ አገልግሎት ሥራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ። በአንደኛ ደረጃ ትምህርት ቤት ዕድሜ ላሉ ተማሪዎች ንባብና ስነ ጽሑፍ የምናስጠናበትን ጨምሮ ተባባሪ መስራችና ፕሬዚደንት የሆንኩበትን ሥራም እቀጥላለሁ ብዬ አስባለሁ። ወደ ሌላው ከፍተኛ እውቅና ወዳለው የብራውን ዩኒቨርሲቲ የምታቀነው ሳማር አላዛር በዌስት ስፕሪንግፊልድ ሁለተኛ ደ

ጃ ትምህርት ቤት የመጨረሻ ዓመት ተማሪ ናት። የበጎ አድራጎት እንቅስቃሴዎችም በንቃት በመሳተፍ ትታወቃለች።

እዚህ ላይ ገና ከስድስት ዓመት ጀምሮ ነው ወገኔ በተባለው የበጎ አድራጎት ድርጅት ውስጥ በአዳጊ ህጻናትና በወጣቶች ክበብ አባልነት የተመዘገብኩት። እርግጥ አሁን የክበቡ ምክትል ፕሬዚዳንት ነኝ። እናም የተለያዩ ዝግጅቶችን በማዘጋጀት ገንዘብ እያሰባሰብን ኢትዮጵያ ውስጥ ያሉ ቤተሰቦችን እንደግፋለን። በተጨማሪም ኦፕን ሀውስ ቢግ ድሪምስ የተባለ ድርጅት ውስጥ መጽሐፎችን ወደ ስፓይን ቋንቋ እየተረጎምኩና በአካባቢያችን በሚዘጋ

የሚዘጋጁ ስነስርዓቶች ላይ መጽሐፍቱን በመሸጥ ኢትዮጵያ ለሚገኙ የመንግስት ትምህርት ቤቶች መማሪያ አንድ ሺህ ያህል መጽሐፍትን ለመግዣ የሚውል ገንዘብ መለገስ ችያለሁ። የገዛ ማህበረሰብን መልሶ መርዳት በሚያስችሉ እንቅስቃሴዎችም ተሳትፊያለሁ። ከባህል ቅርሶቼ ጋር በጣም የተቆራኘ ሆኖ ይሰማኛል። ለዚህም ምክንያቱ ወላጆቼ እኛን ያሳደጉበት መንገድ ይመስለኛል። ዛሬም እዚህ በመገኘቴና ለሽልማት በመብቃቴ በጣም ደስ ብሎኛል።

አዳጊው ወጣት ዲያቆን ዮሴፍ ዘሪሁን በአሁኑ ወቅት በሜሪላንድ የሚገኘው የስፕሪንግ ቡክ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ከወራት በኋላ በቫንደርቤልት ዩኒቨርሲቲ የከፍተኛ ትምህርቱን እንደሚጀምር የገለጸልን ዲያቆን ዮሴፍ ወገኖቹን መርዳትና ከሚገጥሙት ጋር በሚኖረው መግባባት አንዳች አዎንታዊ ተጽዕኖ መፍጠር እንደሚሻ

አስረድቶናል። ከዚህ ባሻገር በአጢያ ቤተ ክርስቲያኔ ሐመረ ብርሃን ቅዱስ ዮሐንስ የኢትዮጵያ ተዋሕዶ ቤተ ክርስቲያን ዲያቆኑ አገለግላለሁ። እዚያም ለወጣቶች በእንግሊዝኛ ቋንቋ የሚሰጥ ስብከት እመራለሁ። እንዲሁም በአጠቃላይ በቤተ ክርስቲያኔቱ አገልግሎቶች ላይ ይሳተፋለሁ። በትምህርት ቤቴም ከቡድን አባላት ጋር በመሆን በክርክር መድረኮች እንሳተፋለን። በተጨማሪም

በማህበረሰብ አቀፍና እንዲሁም በወረዳ ደረጃ ለሰዎች መብት በቆመና አመራር በሚሰጥ ድርጅት ውስጥ እንዲሁ እሳተፋለሁ። ዛሬ እዚህ ለመገኘት በመብቃቴም ታላቅ ክብር ተሰምቶኛል። በእጅጉ ተባርኬያለሁ። ክብር ለፈጣሪ። ለዚህ ሽልማት ያበቃትን ሁኔታ ጨምራ ስለ ራሷ እንድትነግረን ላቀረብንላት ጥያቄ ስትመልስ

ይህንን ሽልማት ለማግኘት የቻልኩት በአጠቃላይ አማካይ ውጤቴ ከክፍሌ ከሁለት የከፍተኛ ውጤት ባለቤቶች አንዷ በመሆኔ ነው ትላለች። በትምህርት ቤታችን የአፍሪቃ ተማሪዎች ማህበር መስራችም ነኝ ያለችን ቤታንያ ሰለሞን ወደ ኢትዮጵያ በሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም ሼፐርድ ቴብል የሚባለውን የማህበራዊ አገልግሎት ድርጅት አግዛለሁ

አንዳንድ ሰነዶችን ወደ አማርኛ ተርጉም ያለው የአበሻ ማህበረሰብ አባላትን ለማገናኘትና ችግሮችን ለመቅረፍ የሚያግዝ የበጎ ፈቃድ አገልግሎት ሰጣለሁ። አዳም ዘሪሁን በአጎራባጭ ሜሪላንድ የሲልቨር ስፕሪንግ ከተማ በሚገኘው በብሌክ ሁለተኛ ደረጃ ትምህርት ቤት የ12ተኛ ክፍል ተማሪ ነው።

አብሮት ስለተሸለሙት ጓደኞቹ ማውራት የመረጠው አዳም ሲድ በትምህርታቸው ያስመዘገቡትን ከፍተኛ ውጤትና ያከናወኗቸውን ሥራዎች ተመልክቶ በዘንድሮ ሥነ ሥርዓቱ ለሽልማት በማብቃቱ በእጅጉ ተደስቻለሁ ይላል።

ቤተሰቦቼ ባይኖሩ ዛሬ እዚህ ባልተገኘው ነበር። እናቴን እና እህቶቼን ማመስገን እፈልጋለሁ። በየዕለቱ እንድተጋ ያደርጉኛል። ተነሳሽነት እንዲኖረኝ ረድተውኛል። ዓላማዬ የኢትዮጵያን ሕዝብ መርዳት ነው። አዲስ አበባን ጨምሮ ልትጠቅሳቸው ወደምትችላቸው አብዛኛዎቹ አካባቢዎች ሄጃለሁ። ባለፈው ክረምት ወደዚያ ቤኩበት ወቅት ከባድ ድህነት ውስጥ የሚኖሩ በርካታ ሰዎችን አይቻለሁ። በኢትዮጵያ ያለውን ችግር በወጉ እንድረዳ

አይኔን ከፍቶልኛል። እቅዴ አንድ ቀን ተመልሼ እረዳቸዋለሁ የሚል ነው።

አባቴ ከስድስት ዓመት በፊት የአስራ አንድ ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መሥዋዕትነት አውቃ ነው። በጣም ትልቅ ሰው ናት። እርሷን እያየው ነው ያደግኩት። ብቸኛው ዓላማዋም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። እናም የደከመችበትን ያህል ላኩራት እፈልግ ነበር። የእኔ ለስኬት መብቃት ብቻ ነው ዋና ፍላጎቷ። ያም እንዲሳካ ብዙ ጥረት ታደርጋለች። ለዚህ ነው እኔም ዛሬ

ወደዚህ የመጣሁት ከጥቂት ዓመታት በፊት ከወላጅ እናቷና ወንድሟ ጋር ወዲህ ወደ ዩናይት ስቴትስ በመጣችበት ወቅት የእንግሊዝኛ ቋንቋ ችሎታዋ እንዲህ እንደ ዛሬው አቀላጥፎ መናገርና እጅግ ከፍተኛ ለሆነ ውጤት ሊያበቃት ቀርቶ በጣም ይከብዳት እንደነበር የተናገረችው ደሊና አብይ የሁለተኛ ደረጃ ተማሪ ሳለች የኮሌጅ ትምህርትም ተምራ ለመመረቅ በቅታለች።

አሁን ደግሞ ኮሎምቢያ ዩኒቨርሲቲና ታምፕል ዩኒቨርሲቲ ለመሄድ ነው ያሰብኩት። ሜጀር የማደርገው ደግሞ በፖለቲካ ፊሎሶፊ ኢኮኖሚክስ ሆነው ማይነር የማደርገው ደግሞ በፋይናንስ ነው። ሀገሬን ረድቼ

ጥሩ ኢትዮጵያዊ መሆን ነው የምፈልገው። እዚህ ደረጃ ላይ ስለደረስኩኝ ደግሞ ሁሉንም ማመስገን እፈልጋለው። እናቴ አልማዝ ኃይለሥላሴ፣ አባቴ አብይ ከበደ፣ ሁለቱንም በጣም አመሰግናለኝ። በጣም ወዳለኝ ወንድሜንም በጣም አመሰግናለኝ። ቤተሰቦች ባይሆን ኖሮ እዚህ ደረጃ ላይ አልደርስም ነበረ። እስኪ አሁን ደግሞ በጊዜው በነበረው ስነስርዓት ቅርቻ የተነሳ በዚህ ቃለ ምልልስ መሳተፍ ያልቻሉ ሁለት ባለስኬት ታዳጊ ወጣቶችን ላስተዋወቃችሁ

እምነት ዳኛቸው ስኩልስ ዊዛውት ዋልስ የተባለው ዋሽንግተን ዲሲ ውስጥ የሚገኘው የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን በትምህርቷ ካስመዘገበችው ከፍተኛ ውጤት በተጨማሪ የወገኔ የበጎ አድራጎት ድርጅት የወጣቶች ክበብ ፕሬዚዳንትና

ለረዥም ዓመታትም የበጎ ፈቃድ አገልግሎት የሰጠች ተማሪ ናት። ሥራ ጌታቸው ደግሞ በርተንስቪል ሜሪላንድ የሚገኘው ፔይንት ብራንች የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን ከከፍተኛ የትምህርት ውጤቷ በተጨማሪ በትምህርት ቤቷ የኢትዮጵያና የኤርትራውያን ተማሪዎች ማኅበር መስራች፣ ተማሪዎች የመንግሥት ማኅበር የተባለው ተማሪዎችን ለበጎ ሥራዎች የሚያነሳሳ ማኅበር ምክትል ፕሬዝዳንትና እንዲሁም

አስራ አምስት ወላጅ አልባ ሕፃናትን የሚረዳው የኢትዮጵያ ሕዝብ ፕሮጀክት የተባለው ውጥን ተባባሪ መስራች ናት። ገና በማለዳው እድሜያቸው ብዙ የሰሩት የሚመስሉት የነገዎቹ መሪዎች ትኩስ ህልሞች በእርግጥም እውን ሆነው ማየት የሚያጓጉ ናቸው። መልካም እድል ለተሸላሚዎቹ ታዳጊዎች በሙሉ።

አሉላ ከበድን እናመሰግናለን። በቀጣዩ ዘገባም የአንድ የትውልድ ኢትዮጵያ ታሪክ ነው የምንመለከተው። የባህር ሞገድ ቀዛፊው የፊልም ባለሙያ በሚል ርዕስ የተዘጋጀው ቀጣዩ ቅንብር የአንድ ትውልድ ኢትዮጵያ የፊልም ባለሙያ ታሪክን ይመለከታል።

ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልምና የማስታወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስቲን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ ስፖርትና ፊልም የሕይወቱ ዋነኛ ክፍሎች ናቸው። ፍሎሪዳ ውስጥ ነው ያደግኩትና እዛ ሳድግ፣ እዛ ነው ስለ ሰርፊን የተማርኩት መዋኘትም የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊን ገባው ሴንት ኦግስቲን ስኖር ፍሎሪዳ ስኖር

እወዳደር ነበረ። አንዳንድ ትሮፊን በሱ አግኝቻለሁ። ተለቅ እያልኩ ሲመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ ሰርፍ የማድረገው። አሁን ደግሞ ተኮርኝ ነው የተኮርኩት የሌሎችን ሰዎች ስትሪ መግለጽ ነው። በሱ የተነሳ አሁን ደግሞ ዌድ ኢን ዘ ዋተር ጀርኒ ብላክ ሰርፊንግ አኳቲክ ካልቸር ሜር ዶኪመንተሪ

በግርድፍ ትርጉሙ ውሃ ውስጥ መንቦጫረቅ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል ነው የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሬት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት

ሕይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም፣ የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደ ዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል። ለሰርፊንግ ብቻ አይደለም ለምንድን የያዝኩት ከአኳሪክ ካልቸር ከመዋኘት ጋር

ውሃ ውስጥ መገናኘት የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርተንት የሆነ ሂስትሪ ነበረ። መንገድ የነበረብኝ ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣም ው አይገናኙም። ህስትሪ አለ። እሱንም ላይ ፎከስ ማድረግ ፈልግ የነበረ

የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደዋረር ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል። እዚህ የአሜሪካን ሀገር አሁን የኔ ዳኪመንተሪ ላይ አብሮኝ የሚሰራው ልጅ ኤሪትራዊ ነው። እናቱም አባቱ ኤሪትራያኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። ሱሰርፋር ነው

በዛ ነው የተዋወቅ ነው እና ፕሮዲሰር የሆነ ፊልሙ የቴሌ አዋርድን ጨምሮ ከአስር በላይ ሽልማቶችና የተለያዩ ዓለም አቀፍ እውቅናዎችንም ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ አመታዊ ትኩረት በሚሰጠው ሱፐር ቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል። ብዙ ጊዜ ነው አንድ ወይም ሁለት ሱፐርቦል ተሰራሽ።

ለኩሪየር በጣም ቆንጆ ነው። ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል። ኮቪድ አካባቢ እቤት ሆኜ የኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ያለሁት እና

በቃ በጣም ተሰማኝ። ገባሽ ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናምን በጣም ተሰማኝ። እኔም ልጆችም አሉኝ። የአስራ ሰባት ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለግኩኝ። እሱን ለመግለጽ በሰርፊንግ በኩል ሄድኩኝ እና ሪሰርች ጀመርኩኝ

እና ደግሞ ብዙዎች ጓደኞች አሉ

አፍሪካን አሜሪካኖች ጓደኞች አሉኝ። አብረኝ ሰርፍ የሚያደርጉና የነሱን ኑሮ መንገር ፈለግኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጽሐፍ ጀመርኩኝ። ዴቪድ በግል ተነሳሽነት ከቅርብ ወዳጁ በይን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል።

እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ፣ ሰርፊን ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ኦብጀክትሙን በደንብ ነው አድርሰናል እና ደስ ይለኛል። የዴቪድ መስፍን ዌድ እንደ ዋረር ዘጋቢ ፊልም አለም አቀፍ የፊልም ፌስቲቫሎች ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ

በኤንቢሲ በፒቢኤስ ሃዋይ እና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።

ቀጣዩ ቅንብር በአሜሪካ አማርኛ ቋንቋን ከሚያስተምሩ አንድ መምህር ጋር የተደረገ ቆይታ ነው። ዩናይትድ ስቴትስ ውስጥ የአማርኛ ቋንቋን የሚያስተምሩ የከፍተኛ ትምህርት ተቋማት እየተበራከቱ ይገኛሉ። ከእነዚህ መካከል በበርክሊ ዩኒቨርሲቲ ቋንቋውን የሚያስተምሩ መምህር ለዛሬ ባህልና ማህበረሰብ ዝግጅታችን ጋብዘናቸዋል። ሀብታሙ ስዩም አነጋግሯቸዋል።

አማርኛ ቋንቋን ከሚያስተምሩ የአሜሪካ ዩኒቨርሲቲዎች መካከል ካሊፎርኒያ ግዛት የሚገኘው በርክሌ አንዱ ነው። ዩኒቨርሲቲው ቋንቋውን ማስተማር ከጀመረ ቆየት ያለ ቢሆንም አሁን በማስተማር ላይ የሚገኙት በቋንቋ መምህርነት በተርጓሚነትና በደራሲነት ለረጅም ዓመታት ያገለገሉት አቶ አምላኩ ቢክስ ናቸው። አቶ አምላኩ በዩኒቨርሲቲው አማርኛን እንዲያስተምሩ የተሰጣቸውን እድል በደስታ እንደተቀበሉት ይናገራሉ። የአፍ መፍቻ ቋንቋቸው አማርኛ ያልሆኑ ተማሪዎችን ማስተማር ምን መልክ እንዳለው ከሚያብራሩበት ቆይታችን ይጀምራል።

የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች። በተለይ አማርኛ እንግዲህ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ

የአማርኛ ፊደሎች እንደዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ሁሉንም ትማራላችሁ ባንዴ፣ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው እና የአማርኛ ቋንቋ ከእንግሊዝኛና እኔ ከማቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪን ነግራቸዋል። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ።

ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል። ዩሲ በርክላይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለው ያስባሉ እዚህ አሜሪካን አገር

የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው፣ በተለይ በቅርብ ዓመታት እኛንም ጨምሮ። ስለዚህ እዚህ ተወልደው እያደጉ ያሉት። ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለእነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ

የሚማሩ አማርኛ ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል ነው። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም እና ቋንቋውን ካልተናገሩ እዛ ሄደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ አቢያንስ ለመግባቢያ ደረጃ መማር ለሁሉም

ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ሄጄ አንድ ነገር አደርጋለሁ፣ ወይም ደግሞ ኢትዮጵያን እወዳለሁ፣ ወይ ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው። በዚህ ተቋም ውስጥ አዲስ መርሃ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ የራቁ የኢትዮጵያን ባህልና ወግ በሩቁ የሚያውቁ የአፍ መፍቻ ቋንቋቸው የሚያልሆን እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ በማስተማሩ ረገድ።

እስካሁን ድረስ በመምህርነት ቆይታ ውስጥ ያያቸው ተግዳሮቶች፣ ፈተናዎች ምንድን ነበሩ? በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስ ነው። የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራሙ አይቀጥልም፣ ፈንዱ ሊታጠፍ ይችላል።

እና አሁን እኔ እየገጠመኝ ያለው ተግዳሮት አራት ኮርሶች ይሰጣሉ። ኤሌመንትሪ አምሃሪክ ዋን፣ ኤሌመንትሪ አምሃሪክ ቱ፣ ኢንተርሚዲት አምሃሪክ ዋን፣ ኢንተርሚዲት አምሃሪክ ቱ እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን። እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል አንዳንዴ

እስከ 15 ይደርሳል በአንድ ግሩፕ ውስጥ። ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። ሁለተኛው ተግዳሮት ብዬ ማስበውን፣ እንደምረዳው፣ እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ

አለ። አንዳንድ በተለይ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር አላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ፣ ለሁለተኛ ደረጃ፣ ለሶስተኛ ደረጃ እያለ እስከ አድቫንስ ድረስ የሚሄድ የንባብ የአማርኛ ምንባቦች

እኔ እስከ ጣርኩ ድረስ ማግኘት ከባድ ነው። አሁን በተጀመሩ ጥረቶች ዙሪያ ትውልድ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልዕክቱንም በማዳረስ ሊሆን ይችላል ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን ዕድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ አዎ፣ በተለይ ወጣት ትውልድ ኢትዮጵያውያን እዚህ ተወልደው ያደጉ

ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልድ ኢትዮጵያውያን እና ትውልድ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመር፣ ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌም

ሌሎች ዩኒቨርሲቲዎችም አሉ፣ ይሰጣል አማርኛ። እንደ ምሳሌ ቢጠቅስልህ ሃዋርድ በጣም ለረጅም ጊዜ አለ፣ ቦስተን ዩኒቨርሲቲ፣ ፔንስልቬንያ ዩኒቨርሲቲ አሉ። ብዙ ዩኒቨርሲቲዎች እና እንደነዛ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመድ ይችላሉ። ለሌሎች መናገር ማስተዋወቅ ይችላሉ።

አቶ አምላኩ ቢክስ በቋንቋ መምህርነት በጸሐፊነት እንዲሁም በአስተርጓሚነት ትታውቃለ። ለሁሉም ነገር በጣም አመሰግናለሁ። ም ስለተሰጠኝ እድል በጣም አመሰግናለሁ።

ክብራትና ክብራን፣ ስርጭታችን ወደ መጠቃለሉ ተቃርቧል። ከዛ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አፍሪካ ከውስጣዊና ከዓለም አቀፋዊ ክስተቶች ጋር ጥብቅ ቁርኝት ያላቸው የተለያዩ አቅጣጫዎችን የሚከተሉ የተለያዩ እድሎች ተግዳሮቶችና ትርክቶች ያሏቸው ሕዝቦች ህብር ነች ሲሉ

በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፕሬዚደንት ፔድሮ ኮሚሳሪዮ አፎንሶ ገልጸዋታል በማለት የዛሬው ርዕሰ አንቀጽ ጽሁፉን ጀምሯል። ይሁንና አፍሪካ በበርካታ ችግሮች የተወጠረችም አህጉር ነች። ችግሮቿን ለመወጣት ትችል ዘንድም ባለም አቀፍ መድረኮች አብይ ሚና መጫወቷ ወሳኝ ነው በማለት ርዕሰ አንቀጹ ጽሁፉን ቀጥሏል።

ዩናይትድ ስቴትስም በዚህ ትስማማለች ብሎ ሲቀጥልም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ተለዋጭ የልዩ ፖለቲካዊ ጉዳዮች ተወካይ የሆኑት አምባሳደር ሮበርት ውድ የአፍሪካ መንግስታት ተቋማቷና ህዝቧ ቅድሚያ ትኩረት የሚገባቸውን ዓለም አቀፍ ጉዳዮች ወደፊት በማምጣት ወሳኝ ሚና እየተጫወቱ ናቸው ሲሉ የተናገሩትን ጠቅሶታል።

ዩናይትድ ስቴትስ ባለፈው ታሳስ ወር ከሌሎች የጸጥታ ምክር ቤት አባላትና ከአፍሪካ ህብረት ጋር በመተባበር የመንግስታቱ ድርጅት ውሳኔ ቁጥር 2719 እንዲጸድቅ ድጋፍ በመስጠቷ አትኮራለች። ይህ ውሳኔ አፍሪካ ውስጥ ላሉ የሰላም የሰላምና የጸጥታ ተግዳሮቶች መፍትሄ በመፈለግ ረገድ የአፍሪካ ህብረትና በተባበሩት መንግስታት ድርጅት የሚያደርጉትን ትብብር እንዲያጠናክሩና ቀጣይነት ባለው መንገድ ሸክሙንም ኃላፊነቱንም በመጋራት እንዲሰሩ ይረዳል።

ንግድና ልማት ለጸጥታ ወሳኝ ምሰሶዎች ናቸው። ስለዚህም ነው ዩናይትድ ስቴትስ ቦትስዋና፣ ጋና፣ ዛምቢያን ለመሳሰሉ ሀገሮች ምጣኔ ሀብታዊ እድሎችን ለመፍጠርና መሰረተ ልማቶችንም ለማሻሻል የታለሙ የአፍሪካ እድገትና እድል አጎዋን እና ፓወር አፍሪካን የመሳሰሉ መርሃ ግብሮችን ስትደግፍ የቆየችው በማለት አምባሳደር ሮበርት ውድ አክለዋል።

High levels of corruption. The undermining of democratic processes.

ደካማና ሌሎችን አግላይ የሆነ አስተዳደር፣ የሙስና መስፋፋት፣ የዲሞክራሲያዊ ሂደቶች መሸርሸር እና የሰብአዊ መብቶች ጥሰት ሽብርተኞችና ሌሎችም እኩይ አካላት እንዲስፋፉ አመቺ ሁኔታ ከመፍጠሩም ሌላ ዜጎች በመሪዎቻቸውና በተቋማት ላይ አመኔታቸው እንዲሸረሸር አድርጓል። ለዜጎች ሁሉ እድሎች ይከፈቱ ዘንድ ሰብአዊ መብታቸውን የሚያከብር ዲሞክራሲያዊ አስተዳደር ሊኖር ይገባል።

በመቀጠል ምረስ አንቀጹ ብዙዎች የአፍሪካ ሀገሮች ላይ ከተደቀኑ በርካታ ችግሮች መካከል አንዱ በስልጣን ያለአግባብ አግባብ መጠቀምና የተቋማት መዳከም ሲሆን፣ ይህም ህገ መንግስትን ላልተከተሉ የመንግስት ለውጦች መንገድ ይከፍታል። ያም ወደ ባሰ የጸጥታ መደፍረስና አለመረጋጋት ያመራል ሲሉ አምባሳደር ሮበርት ውድ መናገራቸውን ጠቅሷል።

ግጭቶችን በመከላከልና በመረጋጋት ስትራቴጂያችን በመልካም አስተዳደር ላይ ያተኮረ ስራ እንሰራለን። ምሳሌ ለመጥቀስ ሊቢያ፣ ሞዛምቢክና የምዕራብ አፍሪካ ጠረፍ ሀገሮች ውስጥ ሰላምና ጸጥታን በሚመለከቱ ጥረቶች የሴቶች የወጣቶች እና የሌሎችም ብዙውን ጊዜ የሚዘነጉ ወገኖች ድምፅ ትርጉም ባለው መንገድ መካተቱን ለማረጋገጥ እንሰራለን። ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር ያላትን አጋርነት ለማጠናከርና ለማስፋፋት

የምታደርገውን ጥረት ምንጊዜም በኩራት የምትመለከተው ነው፤ በማለት አምባሳደር ውድ የተናገሩትንም ርዕስ አንቀጹ አስፍሮታል። መንግስታት የሚያገለግሉትን ህዝብ ድምፅ በተሻለ እንዲያዳምጡና ለህዝቦቻቸው ተጠያቂ እንዲሆኑ ለመወትወት ከዜጎች ከሲቪል ማህበረሰቦች እና ከግሉ ዘርፍ ጎን መቆማችንን እንቀጥላለን። ጠንካራና ተጠያቂነት ያላቸው የዲሞክራሲ ተቋማት ሲኖሩ

የበለጠ ብልጽግናና የሚጨበጥ ጥቅም ይመጣል። ሰላምን ለማረጋገጥ የሚደረጉ ጥረቶችም በይበልጥ የተሳኩ ይሆናሉ ያሉትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

ክቡራትና ክቡራን፣ የሐሙስ ምሽት ስርጭታችን በዚህ ተጠቃልሏል። ስርጭቱን ከስቱዲዮ ውስጥ ስታቀናብርልን ያመሸችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ ከመላው ስቱዲዮ እና ና የቪኦኤ አማርኛ ባልደረቦች ጋር ሳስተናግዳቸው ያመሸሁት እንግዲወልነኝ ነገ ምሽት ከምሽቱ ሶስት ሰዓት ላይ እስከምንገናኝ ጤና ይስጥልኝ።